የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 13 2014 ዓ ም ዝግጅታችን ጀመረ።

አትሌት እጅጋየሁ ታዬ በ5000 ሜትር ርቀት ከማናቸውም የቡድን አጋሮቿ በተለየ የተሻለ ሰዓት ቢኖራትም ያለአግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ተናገረች። እኔ ላይ ይሄንን ነገር ተከሰተ። ለምን እንደሆነ እኔ እንጃ። ይሄ ሁሉ ግን የኢትዮጵያ ሕዝብ ይፍርድ። እኔ ግን ኢትዮጵያ አይደለሁም? ለኢትዮጵያ አይደል መስዋዕትነት የከፈልኩት

አስር ሺ ዘጠነኛ ነው፣ ሰባተኛ ነው የወጣችው። አሁን ይችን ልጅ አምስት ሺ ላይ ቢናስደግም ግለሰብን እያየን ነው ሀገርን እያየን ነው የሚለው ነው። ለእኛ አሁን ለሀገር ነው ጉጉታችን እንጂ ከግለሰብ አንጻር ምንም ችግር የለብንም። ቀደም ብላችሁ የሰማችሁት አትሌት እጅጋየው ታየን ሲሆን ተከትለው የሰማችኋቸው ደግሞ የአትሌቲክስ ቡድን መሪው አቶ ተፈራ ሞላን ነው።

ሙሉ ዘገባውን በአብይ ርዕስ ይዘን እንመለሳለን። ሌሎች በርከት ያሉ ቅንብሮችም አሉን። አብራችሁን እስከ ምሽቱ አራት ሰዓት እንድትቆዩ ከወዲሁን ጋብዛችኋለን። እኔ አይስጥልኝ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሴ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውን ያመሻሉ። እናንተም በሁሉም ስፍራ

ባሉ ባልደረቦቻችን ስም አብራችሁን እንድታመሹ እንጠይቃችኋለን። ዝግጅታችንን ከእንደዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ቀዳሚ የዓለም ዜናዎችን ወሰዳችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ።

ከፊታችን ታህሳስ 4 እስከ ታህሳስ 6 2014 ዓ ም ዋሽንግተን ዲሲ ውስጥ በሚጠራው የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ላይ የአፍሪካ መሪዎችን ሁሉ እንደሚያስተናግዱ ፕሬዚደንት ጆ ባይደን ዛሬ አስታውቀዋል። ዋይት ሀውስ ቤተ መንግስት ዛሬ ያወጣው የፕሬዝደንቱ መግለጫ ዩናይትድ ስቴትስ ለአፍሪካ ያላትን ቁርጠኝነት የሚያሳይ የአሜሪካና የአፍሪካን ግንኙነት ፋይዳ የሚያጎላ የቅድሚያ ትኩረት በሚሰጣቸው ዓለም አቀፍ ጉዳዮች ላይ ትብብርን የሚያጠናክር ይሆናል ብለዋል።

የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ በጋራ እሴቶቻችን ላይ ተመስርቶ አዲስ የምጣኔ ሀብት ግንኙነቶችን ያጎለብታል ያሉት ባይደን አሜሪካና አፍሪካ ለዲሞክራሲና ለሰብዓዊ መብቶች ያላቸውን ቁርጠኝነት እንደሚያድስ ያላቸውን እምነት ገልጸዋል። ጉባኤው የኮቪድ-19 ና ወደፊት የሚከሰቱ ወረርሽኞችን ጫናዎች ለመቀነስና ዓለም አቀፍና የአካባቢውንም ጤና ለማጠንከር በትብብር ለመስራት እንደሚያግዝ ፕሬዝደንቱ አመልክተዋል።

ፕሬዚደንቱ አክለውም ጉባኤው የምግብ ዋስትናን፣ ሰላምና ደህንነትን ለማረጋገጥ ለአየር ንብረት ቀውስ ምላሽ ለመስጠት ከዳያስፖራ ማህበረሰቦች ጋር ያለውን ትስስር ለማጎልበት ይኖሩታል ያሏቸውን ጥቅሞች ዘርዝረዋል። ከአፍሪካ መንግስታት ከሲቪል ማህበረሰቡና በመላ ዩናይትድ ስቴትስ ካሉት የዳያስፖራ ማህበረሰቦች አባላት ጋር

አብሮ ለመስራት በጉጉት እጠባበቃለሁ ያሉት ፕሬዚደንት ባይደን የግሉ ዘርፍም የጋራ እሴትና ራዕዮችን በማጎልበት የወደፊቱን የዩናይትድ ስቴትስና የአፍሪካ ግንኙነት ማጠንከሩን እንደሚቀጥል አመልክተዋል።

በአዳጊ አገሮች ድርቅ ለተቅማጥ በሽታ የሚጋለጡ ልጆችን ቁጥር እንደሚጨምር ዝቅተኛና መካከለኛ ገቢ ባላቸው ሀምሳ አንድ አገሮች ላይ የተደረገ አዲስ ጥናት አመለከተ። በደረቅ አካባቢዎች ከሚኖሩት ይልቅ እርጥበት ባለው አካባቢ የሚኖሩት ለበሽታው የበለጠ ተጠቂ መሆናቸውን የጥናቱ አቅራቢዎች ኔቸር ኮሚኒኬሽን በተባለ ጥናታዊ መጽሔት ላይ ባሳተሙት ጽሁፍ አስታውቀዋል። በዓለም ላይ ለህፃናት ሞት ምክንያት ከሆኑት መካከል ሁለተኛ ደረጃ የሚይዘው ተቅማጥ መሆኑንም በጥናቱ

ተመልክተዋል። ቀደም ሲሉ የወጡት ጥናቶች ዝናብ፣ ጎርፍና የወቅቶች ተለዋዋጭነት ከተቅማጥ በሽታ ጋር ያላቸውን ተያያዥነት ቢያመለክቱም ከድርቁ ጋር ስላለው የበሽታው ተያያዥነት ሲነገር የመጀመሪያው መሆኑም ተገልጿል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ታይዋንን እንዳይጎበኙ ቻይና አስጠነቀቀች።

የቻይና ማስጠንቀቂያ የተሰጠው አፈጉባኤዋ ታይዋንን በሚቀጥለው ወር ለመጎብኘት ማቀዳቸውን ትናንት ካስታወቁ በኋላ ነው። የፖሎሲ ጉብኝት የቻይናን ሉዓላዊነትና የግዛት አንድነት በከፍተኛ ደረጃ የሚዳፈር ይሆናል ብለዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዛሆ ሊጃን አፈጉባኤዋና የልዑካን ቡድናቸው ኢንዶኔዥያ፣ ጃፓን፣ ማሌዥያና ሲንጋፑርን እንደሚጎበኙ የዩናይትድ ስቴትስ ኢንዶ ፓሲፊክ ጠቅላይ ጽህፈት ቤት በሚገኝባት ሀዋይም አጭር ቆይታ እንደሚያደርጉ ፋይናንሽል ታይምስን ጠቅሶ

ሮይተርስ ዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው።

የዩናይትድ ስቴትስ የተወካዮች ምክር ቤት የተመሳሳይ ጾታ ፍቅረኞችን የጋብቻ መብቶች የሚጠብቅ ሕግ ረቂቅ በከፍተኛ ድምፅ አሳልፈዋል። ምክር ቤቱ ውሳኔውን የሰጠው የዩናይትድ ስቴትስ ጠቅላይ ፍርድ ቤት የፅንስ ማቋረጥን ፌዴራል ሕገ መንግስታዊ ጥበቃ ሕግ ባለፈው ወር መሻሩን ተከትሎ ነው። የጠቅላይ ፍርድ ቤቱ ውሳኔ በተመሳሳይ ጾታ ፍቅረኞች መካከል ስለሚፈጸሙ ጋብቻም አንድ አይነት የህግ አንድምታ ሊኖር ይችላል የሚል ስጋት ማስነሳቱ ተገልጿል።

የዩናይትድ ስቴትስ አስመጪዎች ከቻይና ባስመጧቸው የቴክኖሎጂ ምርቶች ላይ 34 ቢሊዮን ዶላር ቀረጥ መክፈላቸው ተሰማ። አስመጪዎቹ እንደ ኤሮፓ አቆጣጠር ከ2018 አጋማሽ አንስቶ እስከ 2021 መገባደጃ ድረስ ባስመጧቸው የቴክኖሎጂ እቃዎች ላይ በቀድሞ ፕሬዚደንት ዶናልድ ትራምፕ የተጣለውን ከ32 ቢሊዮን ዶላር በላይ ቀረጥ መክፈላቸው ተገልጸዋል። ይህ የተገለጸው ፕሬዚደንት ባይደን አስተዳደር አንዳንዶቹን ቀረጦች ማንሳት ወይም በዚያው ይቀጥሉ የሚለውን ሀሳብ እያብላላ ባለበት በአሁኑ

ወቅት የሸማቾች ቴክኖሎጂ ማህበር ትናንት ባወጣው አዲስ ሪፖርት ላይ መሆኑ ተመልክተዋል። የባይደን አስተዳደር ቀረጥ ተጥሎባቸው በነበሩት ሁለት ዓመታት ዝቅተኛ በነበረውና አሁን በከፍተኛ ደረጃ የጨመረውን የዋጋ ግሽበት ለመቀነስና ለአሜሪካውያን ሸማቾች እፎይታን ለመስጠት የትኛው ትክክለኛ እርምጃ እንደሆነ እያሰላሰለ መሆኑንም ተገልጸዋል።

ምዕራባውያን በሩሲያ እህል ላይ የተጣለውን ማዕቀብ እስካነሱ ድረስ የዩክሬን እህል ወደ ውጭ እንዲላክ ሁኔታዎችን ለማመቻቸት ሩሲያ ዝግጁ መሆኗን የሩሲያው ፕሬዝደንት ቭላዲሚር ፑቲን ተናገሩ። ፑቲን ይህን የተናገሩት ትናንት ኢራን ውስጥ ከቱርክ ፕሬዝደንት ረሲብ ጣይብ ኤርዶዋን ጋር ተገናኝተው እህሉን ወደ ውጭ መላክ በሚቻልበት ሁኔታ ላይ ከተነጋገሩ በኋላ በሰጡት መግለጫ ነው።

በጥቁሩ ባህር በኩል የዩክሬን እህል ወደ ውጭ እንዲላክ ሁኔታዎችን ለማመቻቸት ሩሲያ ዝግጁ እንደነበረች የገለጹት ፑቲን፣ ይሁን እንጂ ምዕራባውያን አገሮች የሩሲያ እህል ወደ ውጭ እንዳይላክ የጣሉትን ማዕቀብ እንዲነሳ የሚፈልጉ መሆኑን አስታውቀዋል። ፑቲን ከኢራኑ መንፈሳዊ መሪ አያቶላ አሊ ሃሚኒ ጋር ቴህራን ውስጥ ትናንት ተገናኝተው በሁለቱ አገሮች መካከል የጠበቀ ግንኙነት ስለመኖሩ ፍንጭ ሰጥተዋል። ከሃሚኒ ጋር የተደረገው ግንኙነት በጣም አስፈላጊ ነው ሲሉ ሞስኮ ላይ ለሪፖርተሮች የተናገሩት የፑቲን የው

የውጭ ፖሊሲ አማካሪ ዩሪ ዩሻኮቭ በሁለትዮሽ ግንኙነትና በዓለም አቀፍ ጉዳዮች ዙሪያ በሁለቱ መካከል መተማመን የተሞላበት ንግግር እያደገ መጥቷል ብለዋል። አማካሪው አክለውም በብዙዎቹ ጉዳዮች አቋሞቻችን ተቀራራቢ ወይም አንድ አይነት ናቸው ብለዋል። በዩክሬን ወረራ ሳቢያ የምዕራባውያንን የምጣኔ ሀብት ማዕቀቦች እየተጋፈጠች ያለችው ሞስኮ ከኢራን ቻይናና ህንድ ጋር ያላትን የስትራቴጂ ትስስር ለማጠንከር እየጣረች መሆኑን ተመልክተዋል።

በቴህራን የኒውክሌር ስምምነት ፕሮግራም ሳቢያ ከዩናይትድ ስቴትስ ጋር ባለመግባባቷ የምዕራባውያን የምጣኔ ሀብት ማዕቀቦችን በማስተናገድ ላይ የምትገኘው ኢራንም እንዲሁ ከሩሲያ ጋር ያላትን ግንኙነት ለማጥበቅ ተስፋዋን አሳይታለች።

ሽሪላንካ አዲስ ፕሬዝደንት ሰየመች። የሽሪላንካ ፓርላማ ቀድሞ ለስድስት ጊዜ ጠቅላይ ሚኒስትር ሆነው ያገለገሉትን ራኒል ዊክሪ ሚሲንግሄን መርጧል። የ73 ዓመቱ ነባር ፖለቲከኛ 225 መቀመጫ ባለው ምክር ቤት የተመረጡት በድብቅ በተሰጠ ድምፅ 134ቱን አግኝተው ነው።

ምርጫው የተካሄደው የኢኮኖሚና የፖለቲካ ቀውሱን ተከትሎ በተነሳው ሕዝባዊ አመጽ ውስጥ የቀደሙት ፕሬዚደንት ጎታባያ ራያፕክሳ አገር ጥለው ከወጡ ከአንድ ሳምንት በኋላ መሆኑ ነው። ይሁን እንጂ ዊክሬሜሴንግሄም ለራያፕካሳ ቤተሰብ ቅርበት አላቸው በሚል እርሳቸውም ስልጣን እንዲለቁ ተቃዋሚዎቹ እየጠየቁ መሆኑ ተዘግበዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እረቡ ሐምሌ 13 2014 ዓ.ም

ዝግጅታችንን ነው በመከታተል የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችንን ወሰዳችሁ።

ስምንተኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያን ከወከሉ አትሌቶች መካከል አንዷ የሆነችው አትሌት እጅጋየሁ ታዬ በአምስት ሺህ ሜትር ርቀት ከማናቸውም የቡድን አጋሮቿ በላይ የተሻለ ሰዓት ቢኖራትም ያለ አግባብ በውድድሩ እንዳትሳተፍ በፌዴሬሽኑ አመራሮች እንደተከለከለች ለአሜሪካ ድምጽ በሰጠችው ቃለ ምልልስ ገልጻለች።

የአትሌቲክስ ቡድኑ መሪ አቶ ተፈራ ሞላ በበኩላቸው የአሁኑ ውሳኔ ቡድኑ ከአዲስ አበባ ከመነሳቱ በፊት ስምምነት የተደረገበትና የኢትዮጵያ የአትሌቲክስ ቡድንን ለተሻለ ውጤት ለማብቃት ያለመ በሁሉም ላይ ተፈጻሚ የሆነ አሰራር ነው ሲሉ ምላሽ ሰጥተዋል። ሁለቱንም ያነጋገራቸው ሀብታሙ ስዩም ነው። ዘገባውን እንደሚከተለው ያቀርበዋል።

በዩናይትድ ስቴትስ ኦሪገን ኢዩጂን እየተደረገ በሚገኘው 18ኛው የዓለም አትሌቲክስ ቻምፒዮና ላይ ኢትዮጵያ በ10 ሺህ ሜትር ሴቶች ውድድር በዕለተ ሰንበት ግዳይ አማካኝነት የወርቅ ሜዳሊያ ባሸነፈችበት ቀን ለድሉ ከፍተኛ አስተዋጽኦ ባደረገው እልህ አስጨራሽ የቡድን ሥራ ትኩረትን ያገኘችው አትሌት እጅጋየው ታዬ በ5 ሺህ ሜትር የሴቶች ውድድር ተሳታፊ የሚያደርጋት የተሻለ ውጤት ያላት መሆኑ እየታወቀ ያለ አግባብ ተሳታፊ እንዳትሆን እንደተደረገች ለአሜሪካ ድምፅ ተናግራለች።

እኔ ኦርጋን ከመጣው ሁለት ፊልድ ነው የመጣው። አንደኛ ፊልድ የአስር ሺህ ነው። የአስር ሺህን ተወዳድሬ የሀገሬን መስዋዕት ከፍዬ ወርቅ አምትተናል። ሰአቴ አምስት ሺህ ላይ አንደኛ ነበር፣ አስር ሺህ ላይ ደግሞ ሁለተኛ ነበር። ድጋሚ አምስት ሺህ እንደዛ እናመጣለን ብለን ስናስብ እኔ አንደኛን አስጦታ ሌላ ሰው ተጠባባቂ አራተኛ ነበር ሰው አስገባ። ለምንድን ነው እኔን መፍትሄን አይጠበቅም ብሎ ስጠይቅ እኛ አንደኛና ሁለተኛ ወጣ ሰው ነው ብቻ ነው የምናስገባ እንጂ እኮ

ውጤት ያላመጣ እኔ ግን ይህን ወርቅ አስር ሺህ ላይ ወርቅ የመጣው በእኔ ምክንያት ነው። ይሄ ኢትዮጵያ ሕዝብም ይሁን ሌላ ሕዝብም ቢሆን የሚመሰከርበት ሩጫ ነው። አሁን ደግሞ ድጋሚ አምስት ሻት ገብም ሌላ ሰው ነው የሚገባው ብሎ በቃ እኔ በጣም ተሰምቶኝ ከአቅሜ በላይ ነው። በቃ በጣም የበደልኩ የተበደልኩ ነው።

የዓለም አምስት ኪሎ ሜትር የጎዳና ሩጫ የወቅቱ ክብረ ወሰን ባለቤት የሆነችው አትሌት እጅጋየው ቅሬታዋን ለኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ለማቅረብ ብትሞክርም ልባት ለማግኘት ግን እንደ ተቸገረች ትናገራለች። ተደጋግሞብኛል ያለችውን ህጋዊ ያልሆነ አሰራር ማህበረሰቡም ይረዳላት ዘንድ ለመገናኛ ብዙሃን ለማሳወቅ እንደ ተገደደችም ታወሳለች። ዘንድሮ ሆነ አምና ሆነ የሶስት አመት ያለፈበት ለምሻምፒዮና እንደዛ ሆኖ ነው ያለፍኩኝ ሶስተኛ ሆኜ

ከዛን አንቺ ሶስተኛ ነሽ ብሎ ከአራተኛ ነበር ሰው አስገብቶ አወዳደር። ምንም አልተናገርኩም፣ እዛን ጊዜ ዝም ብዬ አልቅሼ ነው የገባሁ። እኛ የምንፈለገው ለአገር ነው ለአገር ሰው ነው ብለን ሌላው ሲያስገቡ እኔ ወጣሁ ገባሁ ወደ ቤቴ። ከዛን አሁኑም ድጋሜ መጣና የኔላ ይሄንን ነገር ተከሰተኝ። ለምን እንደሆነ እኔ እንጃ። ይሄ ሁሉ ግን የኢትዮጵያ ህዝብ ይፍርድ። እኔ ግን ኢትዮጵያ አደለውም ለኢትዮጵያ አደል መስዋዕት ከፈልኩ።

አቶ ተፈራ ሞላ ወደ ኦሬገን ዩጂን ያቀናው የኢትዮጵያ አትሌቲክስ ቡድን መሪ ናቸው። የአሁኑ ውሳኔ ቡድኑ ከአዲስ አበባ ከመነሳቱ በፊት ስምምነት የተደረሰበት መሆኑን የሚያወሱት አቶ ተፈራ፣ ስምምነቱም አትሌቶች በዋነኝነት ሊወዳደሩ የሚፈልጉበትን አንድ ርቀት እንዲመርጡ ከተደረገ በኋላ ኦሬገን ላይ በሚያሳዩት ብቃት በተጨማሪ ርቀት ላይ እንዲሳተፉ መግባባት ላይ እንደተደረሰ ይናገራሉ።

አትሌት እጅጋየው አምስት ሺህ ቅድማ ሰጠናት፣ እና የእሷ ኤሪያ ኦፍ ስፔሻላይዜሽን አምስት ሺህ ስለነበራት ሲንሰጣት እኔ አምስት ሺህን ሳይሆን መሮጥ ያለብኝ አስር ሺህ ነው፣ ቅድመ ምን ልትሰጥ የሚገባው ሁለት፣ ከሰጣችሁ ሁለቱን እሮጣለሁ፣ ግን የኔ የመጀመሪያ ፍላጎቴ አስር ሺህ ነው የሚል ማመልከቻ ጻፈች፣ አዲስ አበባ ሳንነሳ። ስለዚህ አስር ሺሁን ለሷ ሰጠናት ማለት ነው። በዛ መሰረት ሮጠች፣ አስር ሺህ ላይ ውጤት አልመጣም።

ስለዚህ አምስት ሺህ ደግማለሁ የሚል መብት ጥያቄ ማንሳት አችልም። አሁን እሷን የሚበልጧት ካሉ እሷ በፍጹም ይህን የመብት ጥያቄ ማንሳት አችልም። ይሄ ደግሞ ማን እንደሚያሸንፍ ማን ወደት እንደሚሄድ ሳናውቅ አዲስ አበባ የወሰነ ውሳኔ ነው። እዚህ መጥተን የአሜሪካ የወሰነ ውሳኔ አይደለም። በርቀቱ የተሻለ ሰዓት አሁንም ያለኝ እኔ ነኝ። ይሄ ታሳቢ መደረግ አለበት። ይሄ ባለበት ሁኔታው ያ ታሪክ ነው። አሁን የሚቀረው ያ ታሪክ ነው።

እሱ ታሪክ እስከዚህኛው ውድድር ድረስ ነው ማምጣት የሚችለው። እዚህ ሜዳ ላይ ላለው ውድድር ግን ሜዳ ገብታለች። አስር ሺህ እሷ ዘጠነኛ ነው ሰባተኛ ነው የወጣችው። አሁን ይህችን ልጅ አምስት ሺህ ላይ ቢናስደግም ግለሰብን እያየን ነው፣ ሀገርን እያየን ነው የሚለው ነው። ለእኛ አሁን ለሀገር ነው ጉጉታችን እንጂ ከግለሰብ አንጻር ምንም ችግር የለብንም

አትሌት እጅጋየሁ በበኩሏ በ10,000 ሜትር ውድድር ወቅት ከራስ ድል በላይ ሀገርን በማስቀደም ያደረግኩት አስተዋጽኦ በርቀቱ ካለኝ የተሻለ ሰዓት ጋር ተዳምሮ

ከግምት ውስጥ ሊገባ ይገባ ነበር በሚል ትሟገታለች። አትሌት እጅጋየውን የቀደመ የሜዳ ውስጥ አስተዋጽኦ የሚያወሱት የቡድኑ መሪ አቶ ተፈራ በበኩላቸው እውነቷን ነው፣ እኛ ለሀገር ትልቅ አስተዋጽኦ የቡድን ስራ በመስራት ላይ አበርክታለች። ያ ማለት ግን ያኛው አሸናፊ የነበረችው ልጅ ለእሷም የቡድን ስራ አልሰራችም ማለት አይደለም

የቡድን ስራ ሁለቱንም ተጠቃሚ ሊሆንና የመጨረሻ ሰዓት ላይ ግን አንድ አንዳቸው ጠንክሮ እንዲወጡ እንጂ አይ እገሌ ጋር ቡድን ስራ ሰርቼ ነበረና እሱ ይታይ እገሌ አንደኛ እንዲወጣ እኔ ስድስተኛ ወጥቻለሁ አይባል። መቼም አንተም ሎጂካሊ ስታስብ እሷም ሁለተኛም ሆነ መውጣት ትችል ነበር፣ ሶስተኛም ሆነ መውጣት ትችል ነበር የውድድር ጉዳይ ስለሆነ

ለበረከተችው አስተዋጽኦ ሁሌም ምስጋና እንሰጣታለን። ግን ለመጣው ውጤት ደግሞ በዚህ ልክ ላይ የሌላም አትሌት እኮ ያነሳል። ቆይ እንደሷ ከመሪው ውጭ እንሆናለን አትሌቲክሱ ይበድላል። ይሄ የኢትዮጵያ አትሌቲክስ ፌዴሬሽን የሚተገብረው አሰራር በዓለም አቀፍ አሰራር መሰረት

ምን ያህል ቦታ አለው? ሌሎችም የሚሰሩበት ነው ወይስ ፌዴሬሽኑ ብቻ የሚተገብረው አይነት አሰራር ነው? ከምን አንጻር ነው? ያው ፌዴሬሽን ራሱን ችሎ አንድ ተቋም ነው። የራሱ የውስጥ መመሪያዎች፣ ደንቦች፣ ማንዋሎች፣ አሰራሮች አሉ። የዓለም አቀፍን ሕግ ደግሞ ያከብራል፣ ታሳቢ ያደርጋል።

አትሌት እጅጋየው ይህ መሰለው አሰራር የቡድን ስራን ባህል እንዳይጎዳም ስጋቷን ገልጻለች። ከቀደመው የኢትዮጵያ አትሌቲክስ ቡድን የኦሎምፒክ ተሳትፎ ትምህርት በመውሰድ ይህ አሰራር እየተተገበረ ስለመሆኑ የሚናገሩት አቶ ተፈራ የኢትዮጵያን አትሌቲክስ ቡድን ለተሻለ ውጤት ለማብቃት ያስችላል የሚል እምነት እንዳላቸውም አክለዋል። በዛሬ ዕለት በሚደረገው የአምስት ሺህ ሜትር ማጣሪያ ውድድር የርቀቱ የዓለም ክብረ ወሰን ባለቤት ለተሰንበት ግዳይን ጨምሮ ጉዳፍ ጸጋይና ዳዊት ስዩም

በሁለት ምድብ በሚደረገው የማጣሪያ ውድድር ይሳተፋሉ ተብሎ ይጠበቃል። ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት የእረቡ ምሽት ዝግጅታችንን ነው የሰማችሁት። ለዕለቱ የ

ያዝነውን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባ ወደ ጌዲዮ ነው የምንወስዳችሁ። በደቡብ ክልል ጌዲኦ ዞን ሲቪሎች ያለ ፍርድ ቤት ትዕዛዝ እየታሰሩ ይገኛሉ ሲሉ ቤተሰቦቻቸው

ተናገሩ። የጌዲዮ ዞን አስተዳደር በበኩሉ ዞኑ ሰላማዊ መሆኑን ገልጾ በፌዴራል የደህንነትና ጸጥታ የጋራ ግብረ ኃይል ተጠርጥረው መያዛቸውን

አረጋግጠዋል። የጌዲዮ ዞን የክልልነት ጥያቄ መፍትሄ የማይሰጠው ከሆነ ጥያቄያችንን በኃይል እናስፈጽማለን የሚሉ ቡድኖች በሕቡዕ ስለመደራጀታቸው መረጃ እንዳለው ያስታወቀው የፌዴራል የጸጥታና የደህንነት ግብረ ኃይል በዞኑ የአመፅና የሁከት መነሻ ለማድረግ በሚሞክሩ አካላት ላይ እርምጃ እንደሚወስድ ማሳሰቡን መዘገባችን አይዘነጋም። የዛሬውን ውሎ የዛሬውን ሁኔታ በተመለከተ

የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አሰናድቷል። ወይዘሮ ምትክ ብርሃኑ የሁለት ልጆች እናት ናቸው። የገዲኦ ዞን አስተዳደር ቢሮ ሠራተኛ የሆኑት ባለቤታቸው ዮናስ ዋቀዮም ከሥራ ቦታቸው ተያይዘው መታሰራቸውን ገልጸው በምን ምክንያት እንደታሰሩ እንደማያውቁም ተናግሯል።

ሌሎች አምስት ሰዎችም ከባለቤታቸው ጋር ትናንት መታሰራቸውን ገልጿል። ስራ ምሳ በላ። ከዛ በኋላ ወደ ቢሮ ገባ። ቢሮ ገብቶ እያለ አንድ ጊዜ እንፈልግሃለን አሉት። ከዛ በኋላ ለምን ሲል አይ የሆነ ጥያቄ

አለ እሱን ትመልሳለህ ለሆነ ጉዳይ ፈልገንህ ነው ብለው ውስጥ ብቻ ነው ይዘው የመጡት እንጂ የፍርድ ቤት ትእዛዝ የለውም። የፍርድ ቤት ትእዛዝ አልሰጡትም። ከዛን እዛ ልክ እንደመጣ በቃ መታሰር እንዳለበት ምናምን ነገር ነው የነገሩትና፣ መቼም አንድ ሰው የሚታሰረው ከሳሽ ሲኖረው ነው። ስለዚህ ይህንን ሰው ማን የከሰሰው፣ ምን ጥፋት ሰርቷል፣ ምን ወንጀር ሰርቷል ብዬ ውስጥ ጠየቅ፣ ስጠይቅ ለጊዜው ምላሽ የለንም ነው ያለኝ።

ወይዘሮ ሩሃማ አሸብር የተባሉ ሌላዋ የከተማ ነዋሪ ቢኒያም ኦጋዮ የተባሉት ባለቤታቸው መታሰራቸውን ገልጿል። መንገድ ስራ ነው የሚሰራው ገጠር መንገድ ላይ ነው የሚሰራው እና ገጠር ውሎ ማድሮች አቁሞ ሲወጣ እናቱ ቤት ገብቶ ሲወጣ ነው በር ላይ መተው የያዙት። ፍለትም ምንድነው ምክንያቱ ብሎ ሲጠይቃቸውም ሊነግረው የሚችል አካል የለም። ፖሊሶቹም ሲጠየቁ አቅም ነው የሚሉት። ምንም ምክንያት የላቸውም? ያሰሩበት ምክንያት የለም። አልታወቀም። የፍርድ ቤትን ትዕዛዝ አልያዙም።

ብቻ ስሙን የጠየኩት ቢኒያሞ ጋር እየሆናት አዎ ሲለውጣ ወደ መኪና ብለው ነው በቃ ያዙት እንጂ እሱ ጭራሽ ከተማ ውስጥ የሚውል ሰው አደለም። የገጠር መንገድ ሰራተኛ ነው። ገጠር ነው የሚውለው። የገዲዮ ዞን የክልልነት ጥያቄ መፍትሄ የማይሰጠው ከሆነም ጥያቄያችንን በኃይል እናስፈጽማለን የሚሉ ቡድኖች በህቡ

ስለ መደራጀታቸው መረጃ እንዳለው ያስታውቀው የፈደራል የጸጥታና የደህንነት የጋራ ግብረ ኃይል በዞኑ የዓመፅና የሁከት መነሻ ለማድረግ በሚሞክሩ አካላት ላይ መንግስት እርምጃ እንደሚወስድ ማሳሰቡን ይህንን ተከትሎም በዞኑ ውስጥ የጸጥታ ቁጥጥር በተለየ ሁኔታ ጥብቅ መደረጉና ከሐምሌ 11 2014 ዓ ም ጀምሮም ባለ ሁለት ጎማ ሞተር ተሽከርካሪዎች የእንቅስቃሴ በሆቴሎችና በመጠጥ ቤቶች ላይ ደግሞ የሰዓት እላፊ ገደብ መጣሉን የአካባቢውን ነዋሪዎችና የዞኑ ባለሥልጣናት መናገራቸውን ጠቅሰን መዘገባችን ታውሳል።

ዛሬ የአሜሪካ ድምፅ ያነጋገራቸው የገዲኦ ዞን ዋና አስተዳዳሪ አቶ አብዮት ደምሴም በዞኑ ምንም አይነት የጸጥታ ችግር አለመፈጠሩና አካባቢውም ሰላማዊ መሆኑን ገልጸው በፌዴራል የደህንነትና የጸጥታ የጋራ ግብረ ኃይል

ተጠርጥረው የተያዙ ሰዎች መኖራቸውን አረጋግጧል። ቁጥሩ ላይ እርግጠኛ አይደለሁም። የተወሰነ የተጠረጠሩ ሰዎች ይኖራሉ። ጉዳይ ብቻ ሳይሆን ያልተለያዩ ጉዳይ ብቻ ሳይሆን በተለይ በተለያዩ ጊዜያት ላይ ያቀስቃሽ ጥኖችን በማካሄድ ያልተገባ ጸጥታ ስጋት እንዲፈጠር አፋጦ የነበራቸው አካላት የተጠረጠሩ በፖሊስ የሚፈለጉ ሰዎች እንዳሉ አካለውን ያ ቢሆን እንግዲህ ለሕግ ይቀርባሉ። ሰራሪ ተጠብቆ ያው የፍት አካሉ የሚሰራበት ነው የሚሆነው። ግን ዝም ተብሎ ያለ አግባብ

ሰዎች የማጋዝና ስቤት የማቆየት ነገር የለም። እየተደረጉ ያሉ ነገሮችንም በአጠቃላይ ከሀይሉ

በተለይም መከላከያ ሰራዊት ወደ አካባቢ የመጣው ያው የአካባቢውን ህዝብ ደህንነት ህዝብ ለመጠበቅ ሰላም ለመጠበቅ ነው እንዳልኩ ነው። አጎራባች ላይ ያለው ስጋት በጣም ከፍተኛ ስለነበረ የውስጣችን ሰን አካባቢ ላይ የነበረው ነገር በጣም እጅግ በጣም አስጊ ሁኔታ ላይ ስለነበርን እችን ክፍተት ተጠቅሞ ወደ ከተሞቻችን ገብቶ ጥቃት ያደረስብናል የሚል ስጋት ስለነበረ ያንንም ነው ሀይሉ የተቆጣጠረው። መከላከያ ሀይሉ በመምጣቱም ትልቅ ተስፋ ነው ህዝብ ውስጥም የተፈጠረው አሁንም ቢሆን

በርካታ ያሉ ነገሮችንም በዛው ልክ ክትትል እያደረገ ሊሄድ የሚችል ነው። ስለዚህ ዝም ብሎ ያለ ምክንያት ያለ ባልተፈረጠሩበት እና እንትን በላሉበት የሚታሰሩ ሰዎች አይኖሩም። በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ስር የሚገኙ በክልልነት ለመደራጀት ስሉ በምክር ቤቶቻቸው ወስነው ለክልል ምክር ቤት አሳውቀው የክልሉ ምክር ቤት ደግሞ ለፌዴሬሽን ምክር ቤት ማስተላለፉ አይዘነጋም። ገዲኦ ዞንም ከእነዚህ ውስጥ አንዱ ሲሆን ዞኑ የስዳማ ክልል

ከደቡብ ክልል ስወጣ ከኦሮሚያና ከሲዳማ ክልል እንጂ ከየተኛውም የደቡብ ክልል አስተዳደራዊ ወሰን ጋር የማይገናኝ ዞን ሆኖ ቆይቷል። ጉዳዩ ለመገናኛ ብዙኃንና ለህዝብ ግልጽ ባይሆንም የተቀረውን የደቡብ ክልል በአዲስ መልክ ለማደራጀት የህዝብ ምክክር መጀመሩን የክልሉ ባለሥልጣናት ይገልጻሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም

ደግሞ ከጌዲዮ ዞን ወደ ቤንሻንጉል ጉሙዝ ነው የምንወስዳችሁ። ከቤንሻንጉል ጉሙዝ ክልል ካማሽ ዞን በሎ ጅጋንፎይ እና ሴዳል ወረዳ ውስጥ ተፈናቅለው በክልል ውስጥ እንዲሁም በኦሮሚያ ክልል ምስራቅ ወለጋ የሚገኙ አንዳንድ ተፈናቃዮች ድጋፍ እየተደረገላቸው እንዳልሆነ በመግለጽ አቤቱታ

አቀረቡ። የክልሉ አደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታረቀኝ ታሲሳ አንዳንድ ቦታዎች ላይ የመንገድ መቆራረጥ ስለነበር ከሰኔ 2014 ዓ.ም ጀምሮ ድጋፍ የጫኑ መኪኖች መንገድ ላይ በመቆማቸው የተፈጠረ ችግር መሆኑን ጠቁመው፣ በዚህ ሳምንት ውስጥ ግን ድጋፉን እያደረስን ነው ሲሉ

ተናግረዋል። ኃላፊው በክልሉ በአጠቃላይ ከ422ሺህ በላይ በመንግስት ድጋፍ እንደሚኖሩ አክለው ገልጸዋል። ዘገባው የናኮር መልካ ነው። ዝርዝሩን እንደሚከተለው ያሰማናል።

ከቤኒሻንጉል ጉሙዝ ካማሽ ዞን ሴዳል ወረዳ ውስጥ መያዝያ 2013 ዓ ም በመንግስት ኃይሎችና የጉሙዝ ታጣቂዎች መካከል ተከስቶ የነበረውን ግጭት ተከትሎ ቤት ንብረታቸውን ጥለው ወደ አሶሳ ከተማ መሸሻቸውን አንድ ስማቸውን እንድንጠቅስ ያልፈቀዱ ግለሰብ ተናግረዋል። ከአራት ቤተሰቦቻቸው ጋር ስላሉበት ሁኔታ በማስረዳት ድጋፍ ከተደረገላቸው

ወራት ማስቆጠራቸውንም ገልጸዋል። ካማሺ ዞን ሰዳል ወረዳ ወይም ደግሞ በቀድሞ ሱማ ስርባባይ በነበረው ማዚያ ሁለት ሺ አስራ ሶስት ላይ በፈጠረው ችግር አሁን እስካሁን ያለ ነው። አሶሳ ላይ ነን ተፈናቅለን። አሁን ያው ያለ ነው አሶሳ። እኔም ያለ እንደ አንድ ተፈናቃይ አሶሳ ከተማ ላይ ነው ያለው፣ ቤተሰብ ጋር አራት የሚሆኑ ነጋ ያሉ ድጋፍ እንግዲህ ያን የመጣንበት ሰዓት ማዚያ ወርና ግንቦት አካባቢ ላይ ሻራና አስራ አምስት ኪሎ

ጤፍ ተሰጠን ነበረ። ከዛ አሁንም ትንሽ ቆይቶ ስንዴ ሰጠን ነበሩ። ሁለት አስራ ሶስት መጨረሻ ጀምሮ ያው እስካሁን ድረስ እንግዲህ ድጋፉ ወረዲ ተቋርጧል። ድጋፉን የለም የለም በሚል ያው ይዘጋብናል። ተስፋ ቆርጦ ልጆችም ሁሉም ሰውም ትቶ አሁን ደወቱ ተመልሶ ነው ያለ። ሌላዋ ከሴዳል ወረዳ ተፈናቅለው በአሶሳ ውስጥ እንደሚገኙ የገለጹ እናት ከእነ ልጆቻቸው ችግር ላይ መውደቃቸውን ተናግረዋል። እርዳታ ማየት

እርዳታ እየተሰጠን አይደለም። መጀመሪያ የተፈናቀልን ሰሞን ስንመጣ ሰላሳ ኪሎ ጤፍ እና ሁለት ሁለት ጃርካን እንዲሁም ሸራ ሰጥተው ነበር። ለሌሎች አስፈላጊውን ሁሉ ቢያሟሉ እኛ ግን አሁንም ባዶ እጃችን ነን። ከአራት ልጆች ጋር ነው ያለውት ሁኔታው በጣም አስቸግሮናል።

በጸጥታ ችግር ሳቢያ ከካማሽ በሉጀ ገንፎይ ተፈናቅለው በምስራቅ ወለጋ ዞን ሳሲጋ ወረዳ ውስጥ ቆይተው ድጋፍ ሲያጡ ወደ ነቀምቴ በማምራት ድጋፍ መጠየቃቸውን የተናገሩት ሌላው ግለሰብም ከእርሳቸው ጋር ከአንድ ሺህ አምስት መቶ በላይ ሰዎች በድጋፍ እጦት ሳቢያ ችግር ላይ መውደቃቸውን ገልጸዋል። በነቀምቴ ውስጥ የምንገኝ ተፈናቃዮች

ለዞኑ ስናመለክት እናንተ ከቤኔሻንጉል ስለመጣችሁ ጉዳያችሁ አይመለከተንም በማለት ይመልሱናል። እስካሁን ምንም ያገኘነው መፍትሄ የለም። በድጋፍ እጦት እየተቸገረን ያለነው በነቀምቴ ብቻ ከአንድ ሺ አምስት መቶ በላይ ሰዎች እንሆናለን

ነው ያሉት። ከተለያዩ የበሎ ጀገንፎይ ቀበሌዎች ውስጥ ተፈናቅለው በሶጌ ከተማ ውስጥ ያሉ ሰዎችም ለሁለት ወራት ድጋፍ ባለማግኘታቸው ለጉዳት መዳረጋቸውን የተናገሩት ደግሞ አንድ የአካባቢው ነዋሪ ናቸው። በጣም ወዘጋጋቢና ችግር ውስጥ ነው ያለ ነው። ምንም ከሁለት ወር ከሶስት ወር በላይ ሆኖታል

ቤተሰቦቻችን፣ ልጆቻችን እየተጎዱን፣ እርዳታም እየገባ አይደለም። በቃ ቤት ንብረታችን ራሱ ምንም። እኛ ከታፈው ቀበሌ ነው ተፈናቅለን የገባ ነው ሰውዬ ላይ እና በጣም ከቸግረን ነው ያለን።

መንግስት እርዳታ በአግባቡ መጣልን አይደለም። መንገዱም ተዘግቶ ነው ያለ። ታፍንን፣ በቃ እንደ ታፈን ነው የምንቆጥረው። ለጊዜው ሀይል ቢገባም ቦታችን፣ እኛን ያለንበት ደረጃ ሊጠብቀንም፣ በምግብና በተለያየ ቁሳቁስ ነገር እየተጎዳ ያለ ነው። የቤኒሻንጉል ጉሙዝ አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊ አቶ ታረቀኝ ታሲሳ በተለይ ባለፉት ሁለት ወራት ድጋፉ ሊደርስ ያልቻለበትን ምክንያት በመግለጽ በአሁኑ ጊዜ ስላለ ሁኔታም አስረድተዋል። እንደተባለው ሰው

ሰዎች ከተለያዩ አካላት ቅሬታቸውን እና ቤቶታቸውን ሲያቀርቡ እንደነበረ እኛ ጋም ስመጡ እንደነበረ ይታወቃል። እንደዛም ሆኖ ግን ከኢትዮጵያ አደጋ ስጋት ኮሚሽን

ድጋፎች ይደረጋሉ። ድጋፎቹ አንዳንድ ጊዜ መቆራረጦች ቢኖሩም በጥሩ ሁኔታ ሲደርሱ እንደነበሩ ይታወቃል። በቅርብ ጊዜ ግን የሰኔ ወር አካባቢ ላይ አንዳንድ ቦታዎች ላይ የመንገዶች መቆራረጦች ነበሩ ከህግ ማስከበር ጋር ተያይዞ። በዛ ምክንያት በዚህ በምዕራብ ኢትዮጵያ ትንሽ መኪናዎች መንገድ ላይ ቁሞብን ነበረ። አሁን ግን እሱ ተፈቶ ድጋፉ ህዝቡ ጋር እየደረሰ ነው ያለው። ግን ከሀማሽ አካባቢ ላይ ሮፕ ሪፖዚሽን

ኮርፖሬሽን የሚባል አለ። በሚያዝያ እና ግንቦት ተጠይቆ እስከ መስከረም በጭቃ ምክንያት መስተጓገሎች እንዳይኖሩ ይደረግ ነበር። እዛ ከማሽ አካባቢ በዛ ፕሪፖዚሽን በምንጠይቅበት ወቅት ጸጥታ ችግር ነው የነበረው። ከዛ ጋር ተያይዞ ትንሽ መኪናዎች እንደፈለግ እና አይገቡም። ይሄ በሁለት መንገድ አንድ የመሰረተ ልማት ችግር አለ እሱ

ተሳቢዎችን አያስገባም። ሌላ ደግሞ አልፎ አልፎ የጸጥታ ችግር ነው የነበረው። እሱ አሁን እየተፈታ ነው ያለው። የጸጥታ ችግር ያለባቸው አካባቢዎች ውስጥ በጸጥታ ኃይሎች እጀባ ድጋፉ እንደሚጓጓዝ የገለጹት ኃላፊው በአሁኑ ጊዜ ግን ጸጥታው በመሻሻሉ ያለ እጀባም የሚጓጓዙበት ሁኔታ እንዳለ ገልጸዋል። ለአንዳንድ ቦታዎች ላይ ጥርጣሬዎች በሚኖሩበት አካባቢ ላይ እጀባዎች ይኖራሉ። በብዛት ግን በአሁኑ ጊዜ ጥሩ ነው የጸጥታው ሁኔታ።

ኮማንድ ፖስቱም ሕግ ማስከበሩን ስራ እየሰራ ነው ያለው። እኛም ተቀናጅተን እየሰራ ነው ያለ ነው። አሁን በጥሩ ሁኔታ እየተጓጓዘ ነው ያለው ህዝቡ ጋርም የደረሰበት ሁኔታ ነው ያለው። በካማሽ ዞን ውስጥ ከአንድ መቶ ሰላሳ ሺህ በላይ ሰዎች በመንግስት ድጋፍ የሚደረግላቸው መሆኑን የገለጹት ኃላፊው ከመተከል ዞን ውስጥ የተፈናቀሉትን ጨምሮ በተለያዩ የክልሉ ዞኖች ውስጥ ከአራት መቶ ሀያ ሁለት ሺህ በላይ ሰዎች

በመንግስት ድጋፍ እንደሚኖሩ ተናግረዋል። ከተፈናቀሉ መካከልም ወደ የአካባቢያቸው እየተመለሱ ያሉ እንዳሉ አስታውቀዋል። በመተከል በኩል ለሁለት መቶ ስልሳ ስድስት ሺ ህዝብ አካባቢ

የሚሆን ድጋፍ ይቀርባል። ከኢትዮጵያ አደጋ ስጋት ኮሚሽን ኩን መተከል ዞን ላይ ወደ ሰማንያ ሶስት ሺህ እና ከዛ በላይ ነው። አሁና ኮሞልዩ ወረዳዎች ላይም ሰዎች ተመልሶ ስራቸውን እየሰሩ ነው ያሉት። ከአማሽ አካባቢም በተለይ ሶጊ አካባቢ ሰዎች በብዛት እየተመለሱ ነው ያሉ አሶሳ ዞን ላይም አሁ ብልድግል ወረዳና ሸርቆሌ ነው የነበረው አሁን ሰዎች ወደ ቀያቸው እየተመለሱ ነው ያሉት። ከሚመጣ መስከረም ድረስ ሰዎች ይረዳሉ።

ከጫካ ነው ከካምፕ ነው የተመለሱት፣ እና ምንም ነገር የላቸውም። እርዳታው ይቀጥላል፣ መንግስት ድጋፍ እያደረገ ነው የሚቆየው። ተፈናቃዮችን መልሶ ለማቋቋም እየተሰራ ነው ስላሉት ተግባር አቶ ታረቀኝ ሲገልጹ፣ አሁንም የክረምት ስራው እንዳይታለፍ እየተሰራ ነው ያለው። የመልሶ ማቋቋሙም ጎን ለጎን በክልሉም መንግስት፣ በኤንጂኦዎች፣ በአጋር አካላት እየተሰራ ነው ያለው። በዘላቅነት ከወርልድ ባንክ ጋር ያጠና ነው አለ። ከሌሎችም አካላት ጋር እያጠናን

ያለን ነገር አለ እሱ ላይ ቅዶች ታቅዶ ዜጎች በሚመጡት ጊዜ መልሶ የማቋቋም ስራ በጥሩ ሁኔታ እየተሰራ ነው ያለው። በቤኒሻንጉል ጉሙዝ ክልል ውስጥ ባለፉት አራት ዓመታት በተፈጠረ የጸጥታ ችግር በርካታ ሰዎች መገደላቸውንና በመቶ ሺዎች የሚቆጠሩ እንደተፈናቀሉ እንዲሁም መንግስት ጸጥታውን በማረጋጋት ተፈናቃዮችን እየመለሰ መሆኑን መግለጹን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አሁን ልክ ከምሽቱ ሶስት ሰዓት ከሰላሳ አንድ ይላል የስቱዲዮ ሰዓታችን። ወደ ተከታዩ ዘገባችን እንወስዳችኋለን። የፍርድ ቤትን ጉዳይ ይሆናል የምንዳስሰው። የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ በዋስትና ወጥቶ ጽሁፉን የሚቀጥል ከሆነ

መከላከያ ሰራዊት እርምጃ ወስድበታለሁ ማለቱን አቃቢ ሕግ ለፍርድ ቤት ማሳወቁን የጋዜጠኛው ጠበቃ ገልጸዋል። በጋዜጠኛ ተመስገን የዋስትና ጉዳይ ላይ ውሳኔ ለመስጠት ለዛሬ ሐምሌ 13 2014 ዓ ም የተሰየመው የፌዴራሉ ጠቅላይ ፍርድ ቤት ሁለተኛ

ወንጀል የይግባኝ ችሎት ተለዋጭ ቀጠሮ መስጠቱንም ጠበቃው አቶ ሄኖክ አክሊሉ ገልጸዋል። በሌላ ዜናም ከአንድ ሳምንት በፊት ሐምሌ ሰባት ላምበረት እየተባለ በሚጠራ አካባቢ በሚገኝ የ

ካፍቴሪያ ውስጥ በጸጥታ ኃይሎች የተያዘው አልአዛር ተረፈ ደግሞ ትላንት ፍርድ ቤት ቀርቦ የሰባት ቀናት የጊዜ ቀጠሮ እንደተጠየቀበትና ና እንደተፈቀደ ጠበቃው አቶ መሰረት የኒሁን ተናግረዋል። የሁለቱንም ዘገባዎች ዝርዝር ኬኔዲ አባተ ያስደምጠናል።

የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ጋዜጠኛ ተመስገን ደሳለኝ በ100 ሺህ ብር ዋስ ከእስር እንዲለቀቅ ሰኔ 27 2014 ዓ ም በሰጠው ውሳኔ ላይ ለጠቅላይ ፍርድ ቤት ይግባኝ ያቀረበው አቃቤ ህግ ከትናንት በስቲያ ሰኞ እለት ባቀረበው የመልስ መልስ ጋዜጠኛው የተሰጠውን ዋስትና የሚቃወምባቸውን ነጥቦች ማቅረቡን ጠበቃ ሄኖክ አክሊሉ አብራርተዋል። ፍርድ ቤቱ ውሳኔ ለመስጠት ለሐምሌ 21 2014 ዓ ም ተለዋጭ ቀጠሮ

መስጠቱንም አቶ ሄኖክ ለቪኦኤ ገልጸዋል። ዛሬ የፌደራሉ ጠቅላይ ፍርድ ቤት ሁለተኛ የወንጀል ይግባኝ ችሎት ጋዜጠኛ ተመስገን ደሳለኝ በዋስትና ሊለቀቅ ይገባል ወይስ ዋስትናው ጥያቄ አቃቢ ህግ ባቀረበው ይግባኝ መሰረት ውድቅ ተደርጎ በእስር ሊቆይ ይገባል የሚለውን ውሳኔ ለመስጠት ነበረ ተቀጥሮ ያደረው። በዛ መሰረት ጋዜጠኛ ተመስገን ደሳለኝ ይቀርበዋል። ችሎቱ ግን መዝገቡን እያየው እንደሆነና

ለዛሬ ችሎት ያልደረሰለት መሆኑን ገልጾ ተጨማሪ አንድ ቀጠሮ ሰጥቶበታል። በጉዳይ ጉዳዩ ላይ አጣዊ ህግ ደግሞ በመካከል ሐምሌ አስራ አንድ የተጻፈ በሰኞ ዕለት የተጻፈ የመልስ መልስ እንዳቀረበ ችሎት ነግሮን ከመዝገቡ ጋር እንዲያያዝ ተደርጓል። አጣቢ ያቀረበው የመልስ መልስ ሰፊ ሀሳብ ያለበት ቢሆንም

ነው እንደዛ ነው ብሎ አልጠቀሰም። አጠቃላይ እነዚህ ነገሮች ፍርድ ቤት ተቀብሎ ውሳኔ ለመስጠት ለሀምሌ ሀያ አንድ ሶስት ሰዓት ተኩል ቀጥሮናል ማለት ነው። ከመከላከያ ሰራዊት እርምጃ ጋር በተያያዘ በአቃቤ ህግ የቀረበው የዋስትና መቃወሚያ አዲስ መከራከሪያ ነው ያሉት አቶ ሄኖክ፣ ሆኖም የመልስ መልስ ከተሰጠ በኋላ መልስ ለመስጠት ህጉ ስለማይፈቅድ

በተመስገን በኩል የተሰጠ ምላሽ እንደሌለ ነው የገለጹት። ከግንቦት 18 2014 ዓ ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በአቃቤ ህግ የቀረቡበት ሶስት የወንጀል ክሶች ወታደራዊ ሚስጢሮችን ላልተፈቀደለት ሰው ወይም ለህዝብ መግለጽ፣ የሐሰት ወይም የሚያደናግር መረጃ ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ይህ በእንዲህ እንዳለ አልአይን ኒውስ የተባለ ዲጂታል ሚዲያ የአማርኛ ቋንቋ ጋዜጠኛ የሆነው

አልዓዛር ተረፈ ትናንት የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ቀርቦ ተለዋጭ ቀጠሮ ተሰጥቶታል። ሰኞ ዕለት በነበረው ክርክር የፖሊስን ምርመራ መዝገብ ተመልክቶ በዋስትናው ጉዳይ ላይ ውሳኔ ለመስጠት ለትናንት ቀጥሮ የነበረው ፍርድ ቤቱ አልዓዛር የሚሰራበት ሚዲያ ፈቃድ ያለው ስለመሆኑ አጣርቶ እንዲቀርብ ለፖሊስ የሰባት ቀናት ጊዜ መስጠቱን ጠበቃው አቶ መሰረት የኔሁን ተናግረዋል።

የፖሊስን መዝገብ አስቀርቦ ከተመለከተ በኋላ ቀጥታ ትእዛዝ ነው የሰጠው። የሰጠው ትእዛዝ ምንድን ነው? የፖሊስን ያው የምርመራ መዝገብ ተመልክተነዋል። ስለሆነ ድርጊቱ ፈጸመበት ፈጸመ የተባለው የተጠረጠረው ከሚዲያ ጋር ተያይዞ ስለሆነ የቅስቀሳ መልእክት ያላቸው ብሄርም ከብሄር አማዘን ከሃይማኖት የሚያጋጭ ጽሁፎችን አውጥቷል በአላይን ሚዲያ ላይ የሚል ስለሆነ የፖሊስ ጥርጣሬ ጉዳዩ በሚዲያ አዋጅ ከበር የተ

27 2014 ዓ ም ላምበረት አካባቢ ከሚገኝ ካፌ ውስጥ በጸጥታ ኃይሎች የተያዘው አላዛር ተረፈ ከጋዜጠኝነት ስራው ጋር በተያያዘ በወንጀል ተጠርጥሮ በቁጥጥር ስር ሲውል የአሁኑ የመጀመሪያው ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ሶማሌላንድ ቢቢሲን አገደች። ከሶማሊያ ተገንጥላ ራሷን ሉዓላዊ ሀገር አድርጋ የምትቆጥረው ሶማሌላንድ የእንግሊዝን የማሰራጫ ጣቢያ ቢቢሲን አግዳለች። ይህ በእንዲህ እንዳለ በሞቃዲሾ ፖሊስ ሁለት ጋዜጠኞችን ደብድቦ ማሰሩን አንድ የሶማሊያ የፕሬስ ነጻነት ቡድን አውግዟል።

ሞሐመድ ዳህሴን ከሞቃድሾ ያጠናቀረው ዘገባ ነው። እንግዱ ወልዴ እንደሚከተለው ያቀርበዋል። ከየትኛውም ሀገር እውቅና ያላገኘችው ነገር ግን ራሷን እንደ ሉዓላዊ አገር አድርጋ የምትቆጥረው የሶማሌ ላንድ ባለስልጣናት የእንግሊዙ ዜና ማሰራጫ ጣቢያ ቢቢሲ በክብራችንና በማንነታችን ላይ መጥተዋል እያሉ ነው።

የሶማሌላንድ የማስታወቂያ ሚኒስትር ሳሌባን ዩሱፍ ኩር ትናንት ማክሰኞ ለጋዜጠኞች ብሲ እንደተናገሩት የእንግሊዙ ዜና ማሰራጫ ጣቢያ የሀገራቸውን ክብርና ማንነት ዝቅ አድርጎ አዋርዷል ብለዋል። የሶማሌላንድ መዲና በሆነችው ሀርጌሳ ላይ ሆነው ሚኒስትሩ በሰጡት መግለጫ ባለስልጣናት ረጅም ውይይት ካደረጉ በኋላ ቢቢሲ ገለልተኝነቱን ስላጣና ከሶማሌላንድ ነፃነት በተቃራኒ ስለቆመ እንዲታገድ ወስነዋል። እገዳውም ወዲያውኑ ተፈጻሚ እንደሚሆን ተናግረዋል።

ቢቢሲ ይ አቆንሰን ወይ ን አይ ታይ ል ዲሞቅራቲያ ከየሶን ሰነ ገ ሶማሌላንድ ዲሞክራሲያዊ ሀገር መሆኗን እንዲሁም ላለፉት ሰላሳ አንድ ዓመታት በሁለት እግሯ የቆመች ምርጫ በማድረግ አምስት ፕሬዝደንቶችን የቀያየረች እንዲሁም ሶስት የፓርላማ ምርጫ ያደረገች አገር መሆኗን ቢቢሲ እውቅና አይሰጥም። በተጨማሪም ቢቢሲ የሶማሌላንድ ሕዝብ መስማት የማይፈልጋቸውን ቃላት ይጠቀማል።

ሶማሌላንድ በእንግሊዝ ስር ትተዳደር የነበረች የሰሜን ሶማሊያ አካል ስትሆን እንደ አውሮፓን አቆጣጠር በ1991 ሶማሊያ በእርስ በርስ ጦርነት ስትታመስ ነፃነቷን አውጃለች። ነገር ግን ሶማሊያም ሆነ የትኛውም ሀገር እውቅና አይሰጣትም። ይህ በእንዲህ እንዳለ በሶማሊያ ጋዜጠኞችና የሚዲያ ኩባንያዎች በዕለት ዕለት ስራቸው ላይ ችግር እየገጠማቸው ነው።

የሞቃዲሹ ቴሌቪዥንና ሬዲዮ ጣቢያ በሆነው አርላዲ ሚዲያ ላይ የሚሰሩ አንድ ጋዜጠኛና ሌላ የካሜራ ባለሙያ ባለፈው ሰኞ በጸጥታ ኃይሎች ተይዘው ነበር ሲሉ የጣቢያው ኃላፊ አህመድ አሊ ኑር ለቪኦኤ ተናግረዋል። ጋዜጠኛችንና የፎቶግራፍ ባለሙያችን ጥቃት ደርሶባቸዋል። ሽጉጥ ተተኩሶባቸዋል። ተደብድበዋል። ታስረዋል። ስራቸውን በመስራት ላይ ሳሉ

መሳሪያዎቻቸው ተነጥቀው የተወሰኑት ተሰባብረዋል። ከትናንት ጀምሮ ጉዳዩን በሚመለከት መረጃ አላገኘንም። ፍትህን እንጠይቃለን። አብሽር ሙሐመድ ኑር ፋርሳ ጥቃት ከደረሰባቸው ጋዜጠኞች አንዱ ነው። ሞቃዲሹ በቅርቡ በጣለው ዝናብ ምክንያት የወደሙ መንገዶችን በተመለከተ ዘገባ በመስራት ላይ ሳለን የጸጥታ አባላት መጥተው ደበደቡን።

ለምን ያን እንደሚያደርጉ እንኳ አልነገሩንም። ከደበደቡን በኋላ የፎቶግራፍ ባለሙያውን ፖሊስ ጣቢያ ወስደው መሳሪያውን ሰባብሩት። የሶማሊያ ፖሊስ ቃል አቀባይ የሆኑት አብዲፋታ ሀዳን ሐሳን ለቪኦኤ እንደተናገሩት ፖሊስ ወዲያውኑ እርምጃ በመውሰድ ጋዜጠኞቹ ላይ ጥቃት የፈጸመውን ወታደር በቁጥጥር ስር ሲያውሉ ሌላው ባልደረባው ተሰውሮ ፍለጋ ላይ ናቸው። ባልሴ ወይደ ክርታ ሸክስያት

ግለሰቦች የጸጥታ አካላትን መለዮ ለብሰው ሕዝቡ ላይ ችግር ሊፈጥሩ ይችላሉ። በዋዳጅር አውራጃ ጥቃት የተፈጸመባቸው ጋዜጠኞችን ችግር እጋራለሁ። ከክስተቱ በኋላ ከአርላዲ ሚዲያና ከፖሊስ ኮሚሽነሩ ጋር ተነጋግሬያለሁ። በመጨረሻም ድርጊቱን የፈጸመው ግለሰብ ዘብጥያ እንዲወርድ ተደርጓል።

ሶማሊያ ለጋዜጠኞች በዓለም እጅግ አደገኛ ቦታ ተደርጋ ስትቆጠር፣ ባለፉት አስራ ሁለት ዓመታት አምሳ የሚሆኑ የመገናኛ ብዙሀን ባለሙያዎች ተገድለውባታል። በጋዜጠኞች መብት ላይ የሚሠራው ሪፖርተርስ ዊዛውት ቦርደርስ ሶማሊያን በአፍሪካ ለጋዜጠኞች እጅግ አደገኛ ቦታ ሲል ይገልጻታል። መሐመድ ዳይሴን ከሞቃዲሹ ለላከው ዘገባ እንግዶ ሌነኝ ከአሌክዛንድሪያ ቨርጂኒያ

እያደመጣችሁ ያላችሁት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ 3 የሚተላለፍላችሁን የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዛሬ ቀኑ ሮብ ነው። ተከታዩ መሰናዷችን ሳምንታዊው ቅንብር ዴሞክራሲ በተግባር ይሆናል። በዛሬው የዲሞክራሲ በተግባር ዝግጅታችን የጋዜጠኛን

ህይወት የሚዳስስ ዘገባ ነው ያለን። ወከባና ድብደባ ከተፈጸመበት በኋላ በመጨረሻ ከሀገር እንዲወጣ መደረጉ የተዘገበው የኢኮኖሚስት መጽሔት ዘጋቢ የሆነው ቶም ጋርድነር እና ሌሎች ጋዜጠኞች በኢትዮጵያ ያለውን ጦርነት በሚዘግቡበት ወቅት አጋጠሙን ስላሏቸው ፈተናዎች አስመልክቶ ለአሜሪካ ድምጿ ሳሌም ሰለሞን ነግረዋታል። አሉላ ከበደ የዚህን ዘገባ ዝርዝር ወደ አማርኛ መልሶታል።

በአዲስ አበባ ከተካሄዱት የኢትዮጵያን መንግስት የሚደግፉ ሰልፎች የዩናይት ስቴትስ መዲና ዋሽንግተን ዲሲ የተካሄዱ ተቃውሞዎች ድረስ በትግራይ ጦርነት ከተቀሰቀሰበት ጊዜ አንስቶ በኢትዮጵያ ጉዳይ ላይ ዘገባዎችን የሚያቀርቡ መገናኛ ብዙኃንን መጥላትና የሐሰት ዜና ታቀርባላችሁ አድሯዊ ናችሁ በሚል በጋዜጠኞች ላይም በጎዳናም ሆነ በኢንተርኔት ማህበራዊ ትስስር ገጾች የሚሰነዘሩ ነቀፌታዎች ጎልተው ይታያሉ።

ታላቁን የኢትዮጵያ ህዳሴ ግድብ ወይም የፖለቲካ እስረኞችን ነፃ መውጣት የመሳሰሉ ለውጦች ለመዘገብ ወደ ኢትዮጵያ የመጡ የውጭ ሀገር ዘጋቢዎች ታይቶ የነበረው የዜና ምንጮችን አግኝቶ የመዘገብ እድል በፍጥነት ተነነ ይላሉ ጦርነቱ ከተጀመረ በኋላ ያለ ጥርጥር ቀድሞ ከነበረው በእጅጉ አዳጋች ሆነ

ባለፈው ዓመት ወደ ትግራይ እንዳልሄድ ተከለከልኩ። የብሪታንያው ዘኢኮኖሚስት ዘጋቢ ቶም ጋርነር ነው። ባለፈው ግንቦት ነው የኢትዮጵያ መንግስት ከሀገር ያባረረው። ጋርነር ለአምስት ዓመት ተኩል በኢትዮጵያ ዘገባዎችን ሲያቀርብ ቆይተዋል። ከዚያም የፖለቲካ ቀውሱና የተቃውሞ እንቅስቃሴዎች ጀመሩ። እናም ወከባዎች ተከተሉ ይላል።

ከዚያም ሁልጊዜ ከፖሊስ ወይንም ከአካባቢው የጸጥታ ኃይሎች ጋር ችግሮች ወይም ችግር ሊሆኑ የሚችሉ ፈተናዎች እንደገጠሙን ነው። ባለፈው ዓመት ለምሳሌ ከፖሊስና አማራ ክልል ውስጥም ችግር ገጥሞ የነበረ እንደ አውሮፓውያኑ አቆጣጠር ባለፈው ዓመት ሐምሌ 2021 ዓም ፖሊስ ጋርነርና አንድ የስራ ባልደረባውን በቁጥጥር ስር አዋለ።

ጋርነር በጠመንጃ ሰደፍ አናቱን መምታቱንና የስራ ጓደኛው በበኩሉ በደረሰበት ድብደባ አፉ ደም በደም ሲሆንና በአቅራቢያው የነበሩ ሰዎች ሲዘባበቱ መመልከቱን ያስታውሳል። ጋርነር ኢትዮጵያ ውስጥ ዘገባዎችን በሚዘገብበት ወቅት ከዚህ ውጪ በሌሎች መንገዶችም ጥቃት እንደተሰነዘሩበት ይናገራል። በኢንተርኔት የማህበራዊ ትስስር ገጾች ወከባ፣ ዘገባውን የማጣጣል ሙከራና፣ በመጨረሻም ኢትዮጵያ ውስጥ በጋዜጠኝነት የሚሰራበትን ፈቃድ በመሰረዝ

በ48 ሰዓታት ውስጥ አገሪቱን ለቆ እንዲወጣ የሚያዘውን የኢትዮጵያ መገናኛ ብዙሃን ባለስልጣን የሰጠውን ደብዳቤ ይጠቅሳል። መንግስት ፍቃዴን በሰረዘበት ወቅት የሰጡኝ ደብዳቤ በሚያስገርም ሁኔታ ግልጽ ያልሆነ ነው። ሙያዊ ያልሆነ ጠባይ እየታየበት፣ የሙያ ስነምግባር የጣሰ ዘገባ በሚደረግበት ወቅት፣ የተሳሳተ አካሄድ መከተል የሚሉ አይነት አገላለጾችን በመጠቀም

በቀጥታ ያልተገለጸ ነገር ነው የጠቀሱት። የኢትዮጵያ ጠቅላይ ሚኒስትር ቃል አቀባይ ጽህፈት ቤት የአሜሪካ ድምፅ ላቀረበላቸው ጥያቄ ለጊዜው መልስ አልሰጡም። ይሁንና የመገናኛ ብዙሀን ሰራተኞችን እስርና ወከባን አስመልክቶ ከመብት ተሟጋቾች ድርጅት ለሚሰነዘሩት ትችቶች የሐሰት መረጃዎችን ስርጭትና የሽብር ፕሮፓጋንዳዎችን እየታገልኩ ነው ሲል የኢትዮጵያ መንግስት መልስ ሰጥቷል።

ብሔራዊ ተቋማትን በማፍረስ ስራ የተሰማሩ ግለሰቦችን የማህበረሰብ አንቂና ጋዜጠኞች በሚል አነሳይም ኢትዮጵያ ውስጥ ሆኖ ለኒውዮርክ ታይምስ እና ለአሜሪካ ድምጽ ሲዘግብ የነበረው ሲመን ማርከስ እንደ አውሮፓውያን የዘመን አቆጣጠር ባለፈው ግንቦት 2021 ዓ.ም በተመሳሳይ ሁኔታ ነበር ከሀገር የተባረረው። እስራትና ድብደባ የስራ ባልደረቦቹ የነበራቸውን ተማምኖ የመዘገብ ስራ እያደናቀፈ ነው ብሏል።

በዚህ አስተያየት የሚስማሙት የመገናኛ ብዙኃን መብት ተሟጋቾች በበኩላቸው የውጭ ሀገር ጋዜጠኞችን ከሀገር የማባረር ወይም የማዋከብ እርምጃ በአገር ውስጥ መገናኛ ብዙኃን ላይም ስራቸውን እንዳይሰሩ የሚያሸማቅቅ መልእክት የሚያስተላልፍ ነው ይላሉ።

እንዲህ ያለ ነገር በእሱ ላይ ሊደርስ ከቻለ እኔስ ላይ ምን ሊደርስብኝ ይችላል የሚለውን ጥያቄ እራሳቸውን ለመጠየቅ መገደዳቸው አይቀርም። ቀድሞውንም ለእስር የመዳረግ እድል ከፍተኛ በሆነበት በመንግስት ብጀት የሚንቀሳቀሰው የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ዘገባ ካለፈው ዓመት የሐምሌ ወር አንስቶ እስከያዝነው ዓመት የግንቦት ወር ድረስ ባለስልጣናት ሐምሳ አራት የሚዲያ ሰራተኞችን አስረዋል ብለዋል።

የዲሞክራሲ በተግባር መሰናዷችንን ነበር ያስደመጥናችሁ። አሁን ደግሞ ሴቶችና ቤተሰብ ቀጣዩ ነው። የዛሬው ሳምንታዊ ቅንብራችን ወደ ዚምባብዌ

ይወስደናል በዚምባብዌ ገጠራማ ማህበረሰብ ውስጥ ያለ አንድ ድርጅት ሴት ተማሪዎች የወር አበባቸው በሚመጣበት ጊዜ ከትምህርት ቤት እንዳይቀሩ ለማድረግ በተደጋጋሚ ጥቅም ላይ ሊውል የሚችል የወር አበባ ንጽህና መጠበቂያ በመስራት ላይ ይገኛል ጥረቱ የተጀመረው የአካባቢያቸው ሴቶች ልጆች በወር አበባ ንጽህና መጠበቂያ እጦት ምክንያት ትምህርታቸው

እንዳይስተጓጎል ለማድረግ በተነሱ ቀድሞ መምህር በነበሩ አንዲት ሴት ምክንያት መሆኑን በሮይተርስ የተጠናቀረው ዘገባ ይዳሰሳል። ቆንጅታዬ፣ ለዛሬ የሴቶችና ቤተሰብ መሰናዶ እንደሚከተለው ይዘዋለች። ሙታሳ የምትባል የዚምባብዌ ክፍለ ሀገር ውስጥ የሚሰራው ቺዴዛ የተባለ የማህበረሰብ ደህንነት ማዕከል አባላት ከጨርቅ የሚሰሩ የወር አበባ ጊዜ ንጽህና መጠበቂያዎችን ይሰፋሉ።

ቺዴዛ ይህንን ስራ የጀመረው የአካባቢው ልጃገረዶች የወር አበባቸው ላይ በሚሆኑበት ጊዜ በየወሩ የሚገዛውን የንጽህና መጠበቂያ ለመግዛት አቅም ስለሌላቸው በእነዚያ ቀናት ከትምህርት ቤት ቀርተው በቤት እንደሚውሉ የተቋሙ ስራ አስኪያጅ ግላዲስ ሙካራ ቲዋራ ካስተዋሉ በኋላ ነው። ግላዲስ እንዲህ ይላሉ።

ሁለተኛ ደረጃ ትምህርት ቤት ለሚማሩ ታዳጊ ልጃገረዶች የትምህርት ቤት ክፍያ ስንከፍልላቸው ነበር። ታዲያ በየወሩ አንዳንዶቹ ልጆች ከሁለት እስከ አምስት ቀን ለሚሆን ጊዜ ከትምህርት ቤት ይቀራሉ። ይህ ነገር አሳሰበን። የትምህርት ውጤታቸውም ጥሩ አልነበረም። በየወሩ ከሁለት እስከ አምስት ቀን ብላችሁ ብትደምሩት በዓመት ከትምህርት ቤት ውጭ የሚጠፋው ጊዜ አርባ አምስት ቀን ይሆናል ማለት ነው።

ስለዚህ እነዚህ ልጆች ቀጣይነት ያለው የንጽህና መጠበቂያ ሊቀርብላቸው ይገባል ብለን አሰብን። የወር አበባ ንጽህና መጠበቂያዎቹ የሚሰሩት ከተለያዩ አይነት ጨርቆች ነው። ፍላኔል የሚባለውን የጨርቅ አይነትም እንጠቀማለን። ክብደት ስለሌለውና ለማጠብና ለማድረግ ስለሚቀል ነው ብለዋል ግላዲስ ሙካራቲዋራ ሪዩዝ

በተደጋጋሚ ጥቅም ላይ መዋል የሚችለውን አይነት የወር አበባ ንጽህና መጠበቂያ ለመስራት የሚጠይቀው ወጪ 80 የዩናይትድ ስቴትስ ሳንቲም ነው። ለ18 ወራት ሊጠቀሙበት ይችላሉ። በሚያስፈልጋቸው ጊዜ ይጠቀሙበትና ታጥቦ ፀሐይ ላይ ይደርቃል። ፀሐዩ ኃይለኛ ስለሆነ ጎጂ የሆኑ ተህዋሲያን ቢኖሩ እንኳን ያጠፋቸዋል። ደጋግመው ሊጠቀሙበት ይችላሉ። የ60 ዓመቷ የቀድሞ መምህርት ግላዲስ ሙካራቲዋራ

ህይወታቸውን የመንደራቸውን ሴቶች ልጆች በትምህርት ኮትኩተው ለማብቃት የሰጡ ሴት ናቸው። ግላዲስ ሴቶች ልጆች የራሳቸውን ገቢ እያገኙ ቤተሰባቸውን እየመገቡ መኖር እንዲችሉ የሚያስችላቸውን ስልጠና በመስጠትም ይረዳሉ። ስራውን በበጎ ፈቃደኛ ሴቶች የሚያከናውነው ይህ ድርጅት የሚያመርታቸውን የወርሃዊ ንጽህና መጠበቂያዎች ለአካባቢው ነዋሪዎች በዝቅተኛ ዋጋ ይሸጣል።

የተለያዩ በጎ አድራጎት ድርጅቶችም ይገዙና በሀገሪቱ ዙሪያ ላሉ ሴት ተማሪዎችና ችግረኛ ለሆኑ ወጣት ሴቶች ያከፋፍላሉ። የዩኒቨርሲቲ ተማሪ የሆነችው ሊ ቹሲኮ አንዷ የዚህ አቅርቦት ተጠቃሚ ነች። እንዲህ ትላለች። ይሄ የንጽህና መጠበቂያ ዋጋው በጣም ርካሽ ነው። አንዱን ለአንድ ዓመት ተኩል መጠቀም ይቻላል።

አምስቱ በአራት ዶላር ነው የሚገዛው። ስለዚህ በየወሩ በምን ልግዛ ብሎ መጨነቅም አይኖርም። ይህ የቺዴዛ ማዕከል ፋብሪካ በየቀኑ እስከ ስድስት መቶ የሚደርሱ የሚታጠቡ የወር አበባ ንጽህና መጠበቂያዎችን እንደሚያመርት ተገልጿል።

ከዚሁ ከዛሬው የሴቶችና ቤተሰብ መሰናዷችን ሳንወጣ ወደ ኬንያ እንወስዳችኋለን። የዩናይትድ ስቴትሱ ጠቅላይ ፍርድ ቤት ጽንስን የማቋረጥ መብት መሻሩ አፍሪካን ጨምሮ በማደግ ላይ ባሉ ሀገሮች ሊያስከትል የሚችለው ተጽዕኖ ከመብት ተሟጋቾች ዘንድ ስጋት ፈጥሯል። በኬንያ ጽንስ የማስወረድ መብትን የሚቃወሙ ቡድኖች የዩናይትድ ስቴትሱ ጠቅላይ ፍርድ ቤት ውሳኔውን በደስታ መቀበላቸውን ይፋ

ሲያደርጉ በሌላ በኩል ደግሞ ይህንን የሚደግፉ በታዳጊ ሴቶችና በአዋቂ ሴቶች የስነ ተዋልዶ ጤና አገልግሎት ላይ ይበልጥ ገዳቢነት ሊኖር ይችላል ሲሉ በብርቱ ስጋት አድሮባቸዋል። ጁማ ማጃንጋ ከናይሮቢ ያጠናቀረው ዘገባ ነው፣ አሉላ ከበደ ያቀርበዋል። በዩናይትድ ስቴትስ ጽንስን የማቋረጥ መብት የቀለበሰውንና የጠቅላይ ፍርድ ቤቱ ባለፈው ወር ያሳለፈውን ውሳኔ

የመለኮት እጅ የገባበት ነው ሲል ናይሮቢ ላይ ፈጥኖ ያወድሰው የኬንያ ክርስቲያኖች የተባለው ቡድን ነው። ፅንስ ማስወረድ ነፍስ ማጥፋት ነው፤ ፅንስ የሚያስወርዱትም ነፍሰ ገዳዮች ናቸው። በመሆኑም ጠቅላይ ፍርድ ቤቱ ሕይወትን የመረጠበት ውሳኔ ትክክለኛ ነው። ኬንያ በተለይ ከጤና ጋር በተያያዘ ብቻ ከሆነ ፅንስ የማስወረድ መብት እንዲከበር ብታደርግም

በዋናነትም ብዙዎች ለደህንነታቸው አደገኛ የሆነ ህገወጥ ውርጃን እንዳይፈልጉ ለማድረግ በሚል ነው። የ20 ዓመቷ ዳያና ዳያና ለዚህ ዘገባ የተጠቀመችው እንጂ ትክክለኛዋ ስሟ አይደለም። ጓደኛዋ ናይሮቢ ውስጥ ይህን መሰል ህገወጥ የፅንስ ማስወረድ አገልግሎት ከሚሰጥበት ስፍራ ሄዳ ከፍተኛ መጠን ያለው ደም ፈሷት ለህልፈት ስትዳረግ በመመልከቷ በተራዋ ያን መሰል ሁኔታ ውስጥ በገባችበት ወቅት

የባለሙያ እርዳታ ለመፈለግ መገደዷን ትናገራለች። ወደ አንድ ጥሩ ክሊኒክ ሄድኩና በሐኪም ተረዳሁ። አሁን እንደምታዩት በደህና ሁኔታ ላይ ይገኛለሁ። ጤናማ ነኝ። እናም ህክምናውን ተከትሎ የገጠመኝ ምንም አይነት ችግር የለም። ይሁን እንጂ አፍሪቃ ውስጥ ጽንስ የማቋረጥ መብት እንዲከበር እንደሚሹ በርካታ የመብቱ ደጋፊዎች ሁሉ

ዳያናም በዩናይት ስቴትስ ከአሁን ቀደም ሲሰራበት የነበረው ህግ ዛሬ መሻሩ በኬንያም ተጨማሪ የህግ ገደቦች እንዲጣሉ ሊያበረታታና ለተጨማሪ ሞትም ሊጋብዝ ይችላል የሚል ጭንቀት እንዳደረባት ተናግራለች። በዓለም ጤና ድርጅት ግምት መሰረት አፍሪቃ ውስጥ ከሚፈጸሙት ጽንስ የማስወረድ ድርጊቶች 75 በመቶ የሚሆኑት ለደህንነት አደገኛ በሆነ መንገድ የሚከናወኑ ናቸው።

የኬንያ ጤና ጥበቃ ሚኒስቴር በበኩሉ ይፋ እንዳደረገው በየዓመቱ ቁጥራቸው 2600 የሚደርስ አዋቂና ወጣት ሴቶች ለደህንነት አደጋ ደቃኝ በሆኑ የፅንስ ማቋረጥ ሂደቶች ውስጥ በማለፍ ለህልፈት ይዳረጋሉ። ይህም ከአጠቃላዩ የእናቶች ሞት 35 በመቶውን ያህል ነው።

ደህንነቱ ባልተረጋገጠ ፅንስ የማስወረድ ድርጊት የተነሳ ከፍተኛ ቁጥር ያላቸው እናቶች ይሞታሉ። ምክንያቱም ደህንነቱ የተረጋገጠ የፅንስ ማቋረጥ አገልግሎት የማግኘት መብት በመነፈጋቸው ነው። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ፅንስ በማቋረጥ ሂደት ላይ ዓለም አቀፍ ገደብ በሚጥለውና ግሎባል ጋግሩል የተባለው ውሳኔ አካል ተደርጎ በታየ እርምጃ

በምልማት ላይ ላሉ አገሮች ይሰጥ በነበረው ለስነ ተዋልዶ ጤና አገልግሎቶች የሚውለው ገንዘብ ላይ የተለየ ገደብ ጥለው ነበር። በቅርቡ የሆነውን ከዚህ ያዛመዱ አንዳንድ የጽንስ ማቋረጥ መብት ተሟጋቾች ታዲያ ያ እርምጃ በአገር ውስጥም ተጨማሪ የመብት ጥበቃ ጉዳይ አስቀድሞ እንዲታሰብበት ስለማስፈለጉ የመጀመሪያው ፍንጭ ነበር ይላሉ።

ዩናይትድ ስቴትስ የጤና ሥርዓታችንን በመደገፉ ረገድ ብዙ ለግሳናለች። ነገር ግን አሁን እኛ በራስ ተነሳሽነት የራሳችንን ትክክለኛ ሕጎች ማስቀመጥ አለብን። የጽንስ ማቋረጥን ጨምሮ አስፈላጊውን የሥነ ተዋልዶ ጤና አገልግሎቶች ማግኘት የሚያስችሉ ትክክለኛ አሰራሮች ሊኖሩን ይገባል። ኬንያ እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም የፈቀደችውን ጾታዊ ጥቃትን ተከትሎ የሚጸነስን ጽንስ የማቋረጥ መብት ጨምሮ

ቀስ በቀስ የተለያዩ ሕጎች አውጥታለች። ከዚህ የተዛመደ ጉዳይ እየተመለከቱ አንድ የአገሪቱ ዳኛ ባለፈው መጋቢት ወር በነገሩ ላይ ብይን በሰጡበት ወቅት ጽንስን ማቋረጥ ሕገ መንግስታዊ መብት ነው ሲሉ በጊዜው ሥራ ላይ የነበረውንና አሁን የተሻረውን የዩናይትድ ስቴትሱን የሮቪና የዌድ ጉዳይ በሚል መጠሪያ የሚታወቅ ውሳኔ በምሳሌነት ጠቅሰው ነበር። ይሁንና ያው ውሳኔያቸው ዛሬ በይግባኝ እየታየ ሲሆን

የኬንያ ጽንስ የማቋረጥ መብት ተሟጋቾችም የዩናይትድ ስቴትሱ የህግ ለውጥ እንዳያጠላበት ስጋት እንዳደረባቸው ይናገራሉ። ተከታዩ መሰናዶ አሜሪካና ህዝቧ ይሆናል። ይህም ሳምንታዊ ቅንብራችን ነው። በደቡባዊ የዩናይትድ ስቴትስ ድንበር በኩል የገቡ ፍልሰተኞች ከቴክሳስ ወደ ዋሽንግተን ዲሲ በአውቶቡስ እየተጫኑ

እየተላኩ ነው። በቪኦኤ ዘጋቢ በኢያኮፖ ሉዚ የተጠናቀረ ዘገባ ነው። ቆንጅት ታዬ እንደሚከተለው ታቀርበዋለች። የዩናይትድ ስቴትስ መዲና ከዋሽንግተን ዲሲ የከተማ ምክር ቤት በተገኘው አሃዝ መሰረት ካለፈው ሚያዝያ ወር ወዲህ ከቴክሳስ የድንበር አካባቢ ወደ ዲሲ በአውቶቡስ ተጭነው የተላኩት ህጋዊ ፈቃድ የሌላቸው ፍልሰተኞች ቁጥር

ወደ ሦስት ሺህ ይጠጋል። ያመጧቸው አውቶቡሶች ዲሲ ዩኒየን ስቴሽን የተባለው የባቡር ጣቢያ አጠገብ ያወረዷቸው፣ እነዚህ ፍልሰተኞች የሚያርፉበት ቦታ ስለሌላቸው አሁንም እዚያው ናቸው።

ቤተሰብ ወይም ዘመድ እስኪመጣላቸው ለቀናት እየጠበቁ ያሉ አሉ። ወይም በጎ ፈቃደኞች ወደ ሌላ ቦታ እስኪያዛወሯቸው ወይም ደግሞ ወደ ኒውዮርክም ይሁን ወደ ቺካጎ፣ ሌላም ከተማ ቢሆን የሚያቀኑበት የአውቶቡስ ትኬት እስኪሰጧቸው እየጠበቁ ያሉም ይገኛሉ። ቬንዙዌላዊው አርናልዶ ቢየንቪኖ ከእነዚህ መካከል አንዱ ናቸው።

እኔ ማንም ምንም ነገር እንዲሰጠኝ በፍጹም አልፈልግም። እኔ የምፈልገው መስራት ነው። አሁን እዚህ ዋሽንግተን ዲሲ ላይ ይኸው ማረፊያ ቤት፣ ይኸው ስራ የሚለኝ ሰው ባገኝ እዚሁ ቆያለሁ። ከቴክሳስ በአውቶቡሶች ተሳፍረው ወደ ዋሽንግተን ዲሲ ከተላኩት ፍልሰተኞች መካከል ቬኔዙዌላውያን ጥገኝነት ፈላጊዎች አሉባቸው። ቬኔዙዌላውያኑ ብዙዎች ትናንሽ ልጆች ይዘው

ዴሪየን ጋፕ በሚባለው አደገኛ የፍልሰት መንገድ ተጉዘው የደረሱ ናቸው። ዴሪየን ጋፕ በኮሎምቢያ እና በፓናማ መካከል የሚገኝ በጥቅጥቅ ደን የተሸፈነ ተራራማና ረግረግ የበዛበት ለብዙ አደጋ የሚያጋልጥ አካባቢ ነው። እናም በዚህ ሁኔታ ተጉዘው ዩናይትድ ስቴትስ ድንበር ላይ ደርሰው ድንበሩ ላይ ላሉት ባለስልጣናት እጃቸውን ከሰጡ በኋላ

ተመዝግበው ወዲያውኑ በአውቶቡስ ተሳፍረው ተልከዋል። እናም የፍርድ ቤት ቀጠሯቸውን እየተጠባበቁ ናቸው። ዋሽንግተን ዩኒየን ስቴሽን ላይ አውቶቡሶቹ ሲያወርዷቸው መልካም አቀባበል እንዳገኙ አንዳንዶቹ ይናገራሉ። የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀዋል። ሰዓታችንም

ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የዛሬ የእረቡ ምሽት ዝግጅታችንን አጠናቅ እንሰናበታችኋለን። በነገው ምሽት የሐሙስ መሰናዶ ደግሞ እንገናኛለን። እስከዚያው ሰላም፣ በደህና እደሩ።